አፋር ካለፉት ሶስት ሳምንታት አንስቶ ውጥረት እንደነገሰባት አንዳንድ የአካባቢው ነዋሪዎች ለዶቼቬሌ ተናገሩም። የውጥረቱ መንስኤ በገዢው የአፋር ብሔራዊ ዲሞክራሲያዊ ፓርቲ በምህጻሩ አብዴፓ የስራ አመራር ከፍተኛ ባለስልጣናት መካከል የተፈጠረ የስልጣን ሽኩቻና ክፍፍል እንደሆነ አንድ የአፋር ነዋሪ ለዶቼቬሌ ተናግሯል። የኢህአዴግ አጋር ድርጅት በሆነው በአብዴፓ መካከል ክፍፍሉ የተፈጠረው በአፋር መስተዳደር ፕሬዚዳንት ሆነው ለበርካታ ዓመታት በቆዩት አቶ እስማኤል አሊ ሴሮ እና በአብዴፓ ሊቀመንበር አቶ ጣሀ መሐመድ ቡድኖች መካከል እንደሆነም አክሏል። ይሄ ሁሉ የተከሰተው አሁን ከስልጣን ከወረደ አቶ እስማኤል አንድ ሀያ ቀን እንደዚህ ሆነዋል። እሱ ከወረደ በኋላ ምክትሉ ለጊዜው ይሁን ተብሎ ምክትሉ እየመራ እንዳለ ያው ምክትሉ እንዲመራ አልፈለግም። የእስማኤል ግሩቦችን ሀጊሱይም የሚባሉ ጸጥታ ዘርፍ ኃላፊ በክልሉ ላይ ከእስማኤል የበለጠ ተሰሚነት ያለው ሰው ጊዜ የሚባለው ነው። የአብዴፓ ሊቀመንበር አቶ ጣህና ቡድናቸው በአፋር መንግስት ይመስረት ሲሉ የእና አቶ እስማኤል አሊሴሮ ቡድን ደግሞ ጉባኤ አሊያም ግምገማ ተደርጎ ነው መንግስት የሚመሰረተው በሚል መጋጨታቸውን እኚሁ ነዋሪ ጠቅሷል። ውጥረቱን ተከትሎ የፌዴራል መከላከያ ሰራዊት የአፋር ልዩ ኃይልን ለተወሰነ ቀን ከቦ እንዳይንቀሳቀስ አድርጎት እንደነበረም የአፋር ነዋሪው ተናግሯል። በአብዴፓ መካከል በተፈጠረው መከፋፈል አለመግባባት በመፈጠሩ የአፋር መስተዳደር አፈ ጉባኤን ጨምሮ አንዳንድ የአብዴፓ አባላት ስብሰባ ረግጠው መውጣታቸውን ነዋሪው አክለው ጠቅሷል። የአፋር ብሔራዊ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ አባል የሆኑት አቶ ሀለቶ መሐመድ በፓርቲው የለውጥ ሂደት ጥያቄ እንጂ ክፍፍል የለም ብሏል። በአበዳባ ውስጥ ያለው መከፋፈሉን ሳይሆን ይሄ የትግሉ ነው። ምንድነው አበዳባ ውስጥ አሁን ያለው የነባርን ሂደት መቀጠል አለበት ወይስ መለወጥ አለበት ነው። ወቅቱ ለውጥን የሚታይፍ ነው። የአፋር የጸጥታ ዘርፍ ኃላፊ ሀጂ ስዩም አዲስ አበባ ለስብሰባ ተጠርተው በሄዱበት ወቅት መኖሪያ ቤታቸው እንደተበረበረ፣ የተወሰነ ገንዘብና ሽጉጣቸው እንደተወሰደባቸውም መረጃ ደርሶናል ሲሉ ነዋሪው ሌ ተናግሯል። ቀደም ሲል መኖሪያ ቤታቸው በልዩ ኃይል ተከቦ ይጠበቅ ነበረም ብሏል። ፕሬዚዳንቱ እስማኤል አሊ ሴሮ ከስልጣናቸው ወርደው የአፋር መስተዳደር የሕዝብ ተወካዮች ምክር ቤት አባል መሆናቸውን አንድ ማንነታቸው እንዲገለጥ ያልፈለጉ የአብዴፓ ካድሬ ተናግሯል። ደቼቬሌ ያነጋገራቸው የአፋር ነዋሪ ይህንኑ ነው የደገሙት። የወረዱት ምክንያት ያው ከፌዴራል መንግስትም ጋር ግንኙነት አድርገው ነው አሁን እሳቸው ወርደው በፓርላማ ውስጥ አባል ናቸው፣ ሆነዋል እሳቸው እና የሀሰን አብዱቃድር የሚባለው በሴኔጋል የኢትዮጵያ አምባሳደር ለምርጫ እንዲቀርብ ተብሎ ነበር እና መንግስት አልፈለገውም። ሀሰን አብዱቃድርና ና አቶ እስማኤልን ለፓርላማ አባል አድርገው ተመርጧቸዋል። ማንነታቸው እንዲገለጥ ያልፈለጉት የአብዴፓ ካድሬ በበኩላቸው በቀድሞ የአፋር ፕሬዚዳንትና ሊቀመንበሩ መካከል የተፈጠረው የስልጣን ሽኩቻ ፓርቲውን በሁለት ቡድን እንዳለያየው ገልጧል። ይሁንና የአብዴፓ ማዕከላዊ ኮሚቴ አባል አቶ ሀለቶ መሐመድ የስልጣን ሽኩቻ ሳይሆን ትንሽ መሳሳብ ነው ያለው ብሏል። ይሄ ተረክቶ ወጥቷል። በስልጣን ላይ ሽኩቻ አለ ኦሮ ይሄ አፈ ጉባኤ ወጥቷል የሚለው ከእውነት የራኬ ነው እስካሁን ያለው አይደለም። ምናልባት ማድረኩን የመፍጠሩ ጉዳይ ነው ትንሽ መሳሳብ የነበረው ማድረኩ ተፈጥሯል። አሁን የአብዴፓው ካድሬ የፓርቲው ከፍተኛ አመራር ባለመስማማታቸውን በጠቅላይ ሚኒስትሩ ጥሪ ወደ አዲስ አበባ ለአንድ ቀን ተጉዘው መመለሳቸውን ተናግሯል። የፓርቲው ስራ አስፈጻሚና ማዕከላዊ ኮሚቴ ተገማግመው ችግሩን እንዲፈቱ ሶስት የኢህአዲግ አባላት አብሯቸው ወደ አፋር እንዳቀኑ ጉዳዩን በቅርብ እከታተላለሁ ያሉ የአፋር ነዋሪው ተናግሯል። የአብዴፓ አባላት ከሰኞ አንስቶ ስብሰባ ላይ መሆናቸውን፣ ስብሰባው ዛሬ በስራ አስፈጻሚ ኮሚቴዎች ቀጥሎ እስከ አርብ ድረስ የሚዘልቅ መሆኑንም ነዋሪውና የአብዴፓ አባል ካድሬው ተናግሯል። ወጣቱ አዲስ ፊት የተማረ ኃይል ማየት ይፈልጋል፣ ህዝቡ ለውጥ ይሻልም ብሏል። በአሁኑ ወቅት በአፋር መንግስት ማቋቋም እንዳልተቻለና የቀድሞ የአብዴፓ ምክትል ሊቀመንበር አቶ አወል አርባ በጊዜያዊነት ፕሬዝዳንት ሆነው እንደተመረጡ ነዋሪው ተናግሯል። ላለፉት 22 ዓመታት በአፋር ስልጣን ላይ የቆየው አንድ ፓርቲ ማለትም የአፋር ብሔራዊ ዴሞክራሲያዊ ፓርቲ በምጻሩ አብዴፓ ብቻ ነው። አብዴፓ በአፋር የሚንቀሳቀሱ ሌሎች ፓርቲዎችን ሆን ብሎ እንዳዳክማቸው የፓርቲው ካድሬ ገልጧል። በአፋር አብዴፓ አመራር መካከል የተከሰተው የስልጣን ሽኩቻ የጎሳ መልክ የያዘ መሆኑ እንዳሰጋቸውም አቶ ኡመርና የፓርቲው ካድሬ ተናግሯል።